Voice of America። የከተራ በዓል ትናንት ሲከበርና ዛሬም ታቦታት ከየማደሪያቸው ወደ የደብራቸው ሲመለሱ ችግር አጋጥሟቸው እንደነበር የሐረር ከተማ ምዕመናንና የሃይማኖት አባቶች አስታውቀዋል። አዲስ ቸኮል ተጨማሪ አለው በሐረር ከተማ በትላንትናው ዕለት በተከበረ ከተራ በዓል እና ዛሬም ታቦታቱ በሚመለሱበት ወቅት ግጭቶች ተከስተው የሰው ጉዳትና የንብረት ውድመት መድረሱን ነዋሪዎች ለቪኦኤ አስታውቀዋል። ትናንትና በከተራ ዕለት ስለደረሰው የቅድስት ስላሴ ቤተ ክርስቲያን አስተዳዳሪ የሆኑት ሊቀብርሃና ጥበቡ እንዲህ ይላሉ። እንግዲህ ትናንት የአጋጠራዊ ነው ያው የተሰቀሉ ባንዲራዎች ወርደው የቆረጡ ማቃጠል ጀመሩ። ያንን ሄደው ሲቆረጥ እና እየቆረጡ የሚጥሉት ልጆች ያው የኛ የቤተክርስቲያን የሆኑ ልጆች በሚያዩበት ጊዜ ያው ሄደው ለፖሊስ አመለከቱ እና ፖሊሶቹም በወቅቱ ሂደው ያንን ለማስቆም ብዙ እንትና ላሉ መሰለኝ፣ ልጆች እንደነገሩኝ ከሆነ ማለት ነው። በወቅቱ እኔ እዚያ አካባቢ አልነበርኩም። ያው በኋላ ሲደውልልን ነው እኛ ከዚያ አካባቢ ሄድ ነው ከዚያ ሄደን ያው ገብርኤል አካባቢ የእኛ ልጆች ያው ተሰብስበዋል። ከውጭ ሆኖም ያው ድንጋ ምናምን ይወረወር ነበር። ያው የቤተክርስቲያኑ ማስተዳዳሪ መልአከ ጸሐይ እንደዚሁ በድንጋይ ተመትተዋል በወቅቱ ማለት ነው። ከዚያ እኛ ያው ከውስጥ ያሉትን ወደ ውጭ አትውጡ ምናምን እያልን ያው የማረጋጋቱን ስራ በምንሰራበት ጊዜ እንደዚሁ ዝም ብሎ አስለቃሽ ጭስ ውስጥ ተወረወረ። ወደ ምዕመናኑ ማለት ነው፣ ወደ እናንተ ወደ ቤተክርስቲያን ውስጥ። አዎ ገብርኤል ቤተክርስቲያን ነው አስለቃሽ ቲሱ የተወረወረው። እና እኛም ስናናግራቸው ያው ልጆች እንዲገቡ ብለን ነው አሉ። አይ ልጆቹ እኮ እኛ ግቡ እያልን ነው፣ ለምን ወደ ቤተክርስቲያን መወርወሩ? አስፈላጊ አይደለም ምናምን የሚል ነገር ነው። ያው ያ ተከሰተ። ከዚያ በኋላ ያው ተነጋግረን ወርተን እና ነበሩ። በጣም ትብብር ያደርጉ ነበር። እዚያ መስጊዱ ፊትለፊት ነው፣ ወጣቶቹም እያረጋጉ ነበር። እነሱም ጋር ተነጋግረን ያለውን ሁኔታ ያው እንደዚህ እንደዚህ አንዳንድ ባንዲራዎች፣ አግባቢ የሌላቸው ባንዲራዎች ተይዘዋል ምናምን ሲባል አይ እኛ ያንን ያው ከጸጥታ አካላት ጋር ተነጋግረን ያንን እንሰበስባለን ብለን አሁን በቅዱስ ሲኖዶስ ተወስኖ የቤተ ክርስቲያኒቱ አርማ ያለበት ከዋናው ባንዲራ ላይ እሱ ተደርጓል። ያንን ብቻ ነው ይዘን የምንወጣው ከዚህ ውጭ የሆነውን ነገር ይዘን እንመለሳለን ብለው እነሱም የሃይማኖት አባቶችን በቃ ጥሩ ነው እኛም ወጣቶችን እናረጋጋለን እናንተ አናውንስ አድርጉ ምናምን አሉን። እኛ ሂደን ገብርኤል ቤተክርስቲያንም አናውንስ አደረግን ሚካኤልም ሂደን እንደዚያ የመሳሰሉ ባንዲራዎችን ወደ ውስጥ ይዘው እንዲገቡና ያ ትክክለኛውን ባንዲራ ይዘው እንዲወጡ ከዚህ በኋላ ያው ታቦት ይዘን እንድንወጣ ተደረገ። ያው ከዚያ በኋላ በመካከል አንዳንድ ችግሮች ነበሩ። በዛሬው ዕለትም ስለደረሰው ሊቀብራን አጥበቡ የሚሉት አላቸው። ዛሬ እንግዲህ ያው በዚያው በመመሪያው መሰረት እኛ ከጸጥታ አካላትም ያው እየተነጋገርን ከክቡር ፕሬዚዳንቱም እንደዚሁ አንዳንድ መመሪያዎችን ያው ተቀብለን ተገናኝተን ነበር። ጠዋት ከሳቸው ጋር የሚመለከታቸው አካላት ያደን ተወያይተን ታቦታት ያው ይዘን በምንወጣበት ጊዜ ከወደ ላይ ወደ ገብርኤል ወጣቶች ቀድመው እየጨፈሩ ሲወጡ ከለከሏቸው። ከዚያ አስለቃሽ ጭስም ተወረወረ። ከዚያ ያው እንግዲህ ከዚያም ከዚህም ድንጋይ መወርወር፣ አካባቢ እንትኖችን የመሰባበር የምናምን ተጀመረ። ያው ከዚያ በኋላ እኛ ከኋላ ስለነበር እኛ ወደ ታች ወደ ስላሴ ይዘን ወርደን ነበር። ከላይ ተደውሎ ያው ችግር አለ ምናምን ሲባል እንግዲህ ከታች አካባቢ ያሉትን ታቦታት ያው ሩጠን አስገብተን ወደ ላይ ሄደን ያው ከመከላከያም ጋራ እየተነጋገርን ያው ለማረጋጋት የተሞከረ ያው ብዙ የወደሙ የተሰባበሩ መስታወቶች ብዙ የወደሙ ነገሮች አሉ። ያው ዞሮ ዞሮ በጸጥታው ጥንካሬ በብዙ ታውረድ ያው ታቦታቱን ይዘን አልፈን ያው አስገባን ማለት ነው። ያው እንግዲህ የተጎዱ ልጆች አሉ። በዚያ መልኩ ነው እንግዲህ የተጠናቀቀው። ከጊዮርጊስ እና ገብርኤል ቤተ ክርስቲያናት ባሻገር የሸንኮር አርሴማ ቤተ ክርስቲያንም አትገባም ተብሎ መንገድ ተዘግቶ እንደነበረ ያገኘነው መረጃ ያመለክታል። የግጭቱ መንስኤ በተመለከተ ልዩ ልዩ መላምቶች ይገለጻሉ። በአንድ በኩል በተለምዶ አራተኛ በሚባለው አካባቢ የሚገኘው የቅዱስ ቁርአን ሐውልትን ክርስቲያኖች በሌሊት ሊያፈርሱት ሞክረዋል የተባለ ሲሆን ሐውልቱ ግን ለመንገድ ማስፋፊያ ዙሪያውን ያለው እብነበረድ ያፈረሰው ክልሉ ራሱ እንደሆነና ይህም ከሳምንት በፊት የሆነ እንደሆነ ነዋሪዎች ለቪዮ ገልጸዋል። በሌላ በኩል መስጂድ ፈርሷል ወይም ሊፈርስ ነው ተብሎ ለገጠር ነዋሪዎች ተነግሯቸዋል የሚለው ግምትም በአንዳንድ የከተማ ነዋሪዎች የሚነገር ነው። በስፋት የሚነገረውና በርካቶች የሚቀበሉት ግን ልሙጡን ሰንደቅ ዓላማ በመቃወም ነው የሚሉት ናቸው። በዛሬ ዕለት የተፈጸመውን ጥቃት በተመለከተ ስሙን መግለጽ ካልፈለገ የፖሊስ አባል ላይ ያገኘነው መረጃ ደግሞ በትላንትና ዕለት ሰላም በማደፍረስ ተጠርጥረው የታሰሩትን ለማስፈታት ሆን ተብሎ መንገድ መዘጋቱን ይገልጻሉ። የጸጥታ ኃይሎች ትኩረት ረብሻ ወደ ተነሳበት አካባቢ ሲሆን፣ ፖሊስ ጣቢያ ተሰብሮ ተጠርጣሪዎች እንዲያመ መደረጉን ፖሊሱ ገልጸውልናል። ያው ታቦቶቹ በሰላም ገብተዋል። አራተኛ ላይ ያው ፎቆችን መስታወት ማርገፍ፣ ጣቢያ ላይም ጥቃት ማድረስ ምናምን ነበረ። ምንድን ነው ምክንያቱ? ምክንያቱ ለጊዜው አሁን አላወቅንም። በጣም በዓሉ ትልቅ በዓል ነው። ህዝብም በጣም ብዛት አለው። እንግዲህ ታቦት ወደ ላይ በጣቢያው አካባቢ ነው የሚሄደው። እዛ ጋር ነው እንግዲህ አሁን ድንጋይ ይመጣለው ሁኔታና ትላንት የታሰሩ ሰዎች ነበሩ። በዛ እነኛ ሰዎች አስመለጡ ከታገር አውጥተው ይዘዋቸው ሄዱ። ዋና ታርጌታቸው እነሱን ለማውጣት መሰለኝ። ድምፁ ይቀይራል። ይህን መረጃ ለማረጋገጥ ለክልሉ ፖሊስ ኮሚሽን ኮሚሽነር ለኮሚሽኑ ህዝብ ግንኙነትና ለክልሉ ፍትህና ጸጥታ ጉዳዮች ቢሮ ኃላፊ ደውልን መረጃ ለማግኘት ያደረግነው ጥረት አልተሳካም። መረጃ እንዳገኘን እንመለሳለን። በዛሬው ዕለት ከፖሊስ በተተኮሰ ጥይት ሶስት አገልጋይ ዘማሪያ መቁሰላቸውን ያገኘነው መረጃ ያመለክታል። በሁለቱ ቀናት የደረሰውን የንብረት ውድመት በተመለከተ መጠለያ በተባለው ሰፈር የሚኖሩ አንዳንድ ነዋሪዎችና ፈዲስ መንገድ ላይ የሚገኙ ንግድ ቤቶች ዘረፋ እንደተፈጸመባቸው በዛሬው ዕለትም አረብ አሊ እና ስማርት የተባሉ ጎን ለጎን የሚገኙ ፎቆች መስታወቶች እንደተሰባበሩ ከነኝ ፎቆች በሁለተኛው ላይ ደግሞ የኦሮሞ ፌዴራሊስት ኮንግረስ ቢሮ እንደተከራየና የኮንግረሱ ቢሮ መስታወቶችም እንደተሰባበሩ የደረሰ መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።